ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሰለሞን ኃይለማርያም ሀገር ቤት ሳሉ በአፍላ ወጣትነታቸው ከዩኒቨርስቲ እንደተመረቁ በጋዜጠኝነት መስክ ተሰማርተው ሰርተዋል። ሀገረ ካናዳን መኖሪያቸው ካደረጉም በኋላ ለሶስተኛ ዲግሪ የመመረቂያ የምርምር ጽሁፋቸውን ያቀረቡት በኢትዮጵያ ፖለቲካዊ ጉዳዮች ላይ ነው። ያንንም የመመረቂያ ጽሁፋቸውን ኢትዮጵያን ኤሊትስ ፖለቲካል ካልቸርስ ክሪቲካል ጃንክቸር ዘ ኬዝስ ኦፍ አምሃራ ኦሮሞ ኤንድ ትግራይ በሚል ርዕስ ወደ መጽሐፍነት ቀይረው ለህትመት አብቅተዋል። የመነሻ መጠይቃችን የመመረቂያ ጽሁፎን ከዩኒቨርስቲ ቅጥር ግቢ አውጥተው ለመጽሐፍነት በማብቃት ለአንባቢያን እነሆኝ ለማለት የወደዱት ስለምን ነው? የመጽሐፎስ ተልእኮና ግብ ምንድን ነው? በሚል ነው። የዶክተር ሰለሞን ምላሽ እንዲህ ነው። መጽሐፉ የረጅም ጊዜ ሀሳብ ነው። ማንኛውም ኢትዮጵያዊ እንደሚያስበው ኢትዮጵያ ውስጥ ያለው ችግር ምንድን ነው? ለምንድን ነው እኛ ሁልጊዜ እንደዚህ በችግር ውስጥ ያለ ነው? ለምንድን ነው ሰላም የማናገኘው? የሚለውን ሀሳብ በአእምሯችን፣ ሲብላላ ሲብላላ የእሱ ውጤት ነው። እንደሚታወቀው ኢትዮጵያ ውስጥ ሰላም ሰፍኖ ብዙ አመት ቆይቶ አያውቅም? ሰላም መጣ ሲባል ደግሞ ይደፈርሳል፣ መጣ ሲባል ይደፈርሳል። እና ይሄ ምንድን ነው ምክንያቱ የሚለውን በትልቀት ከማሰብ የመጣ ነው። መጽሐፉ የዶክትሬት ዲግሪዬን የሰራሁበት ጽሑፍ ነው። የእሱ ውጤት ነው። ይህ መጽሐፍ ማስረጃ እና በመረጃ ላይ የተመረኮዘ የምርምር ውጤት ነው ማለት ነው። የደርግ መንግሥት ከወደቀ ጊዜ ጀምሮ እስከ አሁን ለውጥ እስከመጣበት ጊዜ ድረስ ያለውን ጊዜ ነው ጥናት ያደረገው መጽሐፉ። ኢትዮጵያ ውስጥ እስካሁን ከተጻፉ የኢትዮጵያን ፖለቲካ ታሪክ በምን መልክ ለየት ያለ ነው? ከሌሎቹ የእይታ ማዕዘኑ ከዛ ባሻገርስ አንባቢያን ይህን መጽሐፍ ካነበቡ በኋላ ውስጣቸው ምን እንዲቀር ነው የእርሶ የመጽሐፍ አመላካችነት። አቶ ካሳሁን በጣም ጥሩ ጥያቄ ነው። ቀድሜ እንደተናገርኩት በማስረጃ ላ በመረጃ ላይ የተመሰረተ ነው ይህ መጽሐፍ። ልዩ የሚያደርገው ምንድን ነው? ብዙ ጊዜ ብዙ የኢትዮጵያ ጸሐፊዎች ወይ ወደ አንዱ ያጋድላሉ፣ ወይ ደግሞ አንዳንድ ነገሮችን ያስቀራሉ። ይሄ መጽሐፍ ሀቁን ዘርግፎ ቁጭ አድርጓል። አንዳንዱ በጣም መራር ነው ሐቁ፣ እዛ አለ። ችግሩ ይሄ ነው ያለው ሁኔታ ይሄ ነው። ምን ብናደርግ ነው የሚሻለው እንወያይ የሚል ነው። ወደ ውይይት የሚጋብዝ ነው። ያለፈው ሁኔታ ይሄን ይመስላል። አሁን ወደፊት እንዴት ነው በሰላም በጋራ በመተባበር በመከባበር ወደፊት መሄድ የምንችለው የሚለውን ለመጠየቅ ነው። ወይም ደግሞ ሰዎች ውይይት እንዲያደርጉበት ነው። ኦሮሞዎችም ክሌም የሚያደርጉትን፣ አማራዎችም ክሌም የሚያደርጉትን፣ ትግራዎችም ክሌም የሚያደርጉትን ነገር ተፈርጥርጦ ቁጭ ብሏል። ጥሬ ሀቁ ይሄ ነው። ወደፊት እንዴት ነው አብረን መሄድ የምንችለው ምን ይሻላል ብሎ ጥያቄ የሚያቀርብ መጽሐፍ ነው። አሁን እንዳነሱት በደጋግመው መራራ ሀቅ እዛ ውስጥ ተቀምጧል ብለዋል። መራራ ሀቅ ሲባል በኢትዮጵያ ተጨባጭ ሁኔታ ከተለይም የመጽሐፎ ትኩረት በአማራ፣ ኦሮሞና ትግራይ ሶስቱ የፖለቲካ የብሔር መደቦች ላይ ነው የሚያተኩረው እና ኢትዮጵያንም ተፈራርቀው በአብዛኛው ሲገዙ የነበሩት ተብሎ የሚነገረው ያ ነው በእርግጥ ቀደም ሲል የነበሩት የኢትዮጵያ መንግስታት በሙሉ የአንድ ጎሳ ገዢ ሆነው አይደለም የገዙት። አዲስ ትርክት ካልሆነ በስተቀር ኢትዮጵያዊነትም ማዕከል ባደረገ መንገድ ነው። ምናልባት የዛ ጎሳ ሰዎች እዛ ውስጥ ገብቶ በአሁኑ መነጽር ሊጠቀሱ ይችሉ ይሆናል። በዛ ወቅት ግን ከቶሆንም ኢትዮጵያን በጽናት ያቆሙት አሁንም ድረስ በብዙዎቻችን ውስጥ ሰርጾ ወደ ሌላ ዘር ወይም የጎሳ ፖለቲካ ብሔር ውስጥ ላልገቡ ሰዎች የጽናቱ ምንጭ ያ ነውና የዘር ፖለቲከኞች በሚገልጹት መንገድ ምንድን ነው እዛ ውስጥ መራር ያሏቸው ሀቆች ይህ ጥናቱ የሚያተኩረው ደርግ ከወደቀ በኋላ ጀምሮ ኢትዮጵያ ውስጥ ኢትኒክ ፌዴራሊዝም ኢንትሮዲስ ከተደረገ በኋላ ጀምሮ እስከ ለውጥ መንግስት እስከመጣበት ድረስ ለውጥ እስከመጣ ድረስ ወይም ደግሞ ቲፒኤልኤፍ ከስልጣን ፈቀቅ እስከተደረገበት ጊዜ ድረስ ነው ቲፒኤልኤፍ ከስልጣን ፈቀቅ እስኪደረግበት ድረስ ያለው ጊዜ ሁላችንም እንደምናሳውሰው አገሪቷ በር እና በጎሳ ተሸንሽና በኢትኒክ ተከፋፍላ ነው ያለችው እና ያንን ነው በመሰረታዊነት ይሄ መጽሐፍ የሚያንጸባርቀው መራራ ሀቅ የሚባለው። እንግዲህ እንደምናውቀው ኢትዮጵያ በረጅም ጊዜ የተለያየ አስተሳሰቦች አሁን ተፈጥረዋል። ግማሽ የኢትዮጵያ ሶስት ሺህ ዓመትም ከዛ በላይ የቆየች ሀገር ናች፣ የጥንት ሀገር ናች የሚሉ አሉ። አሁን ደግሞ መቶ ዓመቷ ነው ከምኒልክ ጀምሮ ነው ኢትዮጵያ የምትባለው የተፈጠራቸውም የሚሉ አሉ። እና እሱ ራሱ አንደኛው አከራካሪ ጉዳይ ነው። ለምሳሌ አንደኛው መራራ ሀቅ የሚባለው የኢትዮጵያ የፖለቲካ ባህል፣ በተለይ ደግሞ የልሂቃኑ ባህል በከፍተኛ ቫዮለንስ ምናያለው ነው። በአማርኛ ቫዮለንስ ማለት በጣም ኃይል የሚጠቀሙ ስልጣናን ለመቆየት ኃይል መጠቀም ስልጣን ያለውን ደግሞ ለማፈናቀልም ኃይል መጠቀም። ለምሳሌ ቲፒኤልፍ ደርግን ለማስወገድ ማንኛውንም ኃይል ተጠቅሞ ነው። ደርግም ደግሞ በስልጣን ለመቆየት ኃይል ተጠቅሞ ነው። ያ ቫዮለንስ ነው። እንግዲህ ይሄ ቫዮለንስ በጣም ከፍተኛ ጭካኔ፣ ስለ ህዝቡ፣ ስለ ተራው ህዝብ፣ ስለ ድሃው፣ ስለ ገበሬው አለመጨነቅ፣ ስለ ሰው ነብስ፣ ስለ ሰው ዕለታዊ ኑሮ የሰው ልጅ አሁን ለምሳሌ በኢትዮ ኤርትራ ጊዜ ታስታውስ እንደሆነ ስንት የድሃ ልጅ ነው ሄዶ ጭዳ ሆኖ የቀረው እንደዚሁም ደግሞ ቲፒኤልኤፍም የትግራይን ህዝብ ወስዶ ማግዶ ነው እና ስለ ህዝቡ አለመጨነቅ እነሱ በስልጣን የቆዩ እንጂ ወይም ደግሞ ስልጣኑ ይዘው ያለው ይወገድ እንጂ ስለሚሞተው ሰው ስለሚፈርሰው ቤተሰብ ስለሚያልቀው ወጣት ደንታ አለመኖር አንደኛው ይሄ ነው እንግዲህ አንደኛው የጭካኔ ጭካኔና የሀይል የግፍ የበደል ብዛት ሁን እንዳነሱት በተለይ ዘርን መሰረት ያደረገ ፌዴራሊዝም በአስራ ዘጠኝ ዘጠና አንዱ በስልጣን በወቅቱ ይዞ በነበረው የህወሀት በኋላ ኢህአዴግ መንግስት በዚህ ፖሊሲ ሳቢያ ሀገሪቱ ከየት ወዴት አምርታለች። እንዳሉት መንግስታዊ ፖለቲካ ኃይል ተጠቅመው ለሀያ ስምንት ዓመታት ስልጣን ላይ ከመቀመጥ ባሻገር በህዝብ ውስጥ ስም መጽሐፍ ውስጥ እንደጠቀሱት የፖለቲካ የአመፅ ባህል ሊፈጥር ችሏል። ምን ያስከትላቸው መዘዞች አሉ? የዚህ የኤትኒክ ፌዴራሊዝም ግብር ላይ መዋል። ይሄ ኤትኒክ ፌዴራሊዝም ምንድን ነው? ኢትዮጵያ ረጅም ታሪክ ያላት ናት እና ሁልጊዜም የኤትኒሲቲ መንፈስ ሁልጊዜ አለ። ነገር ግን በደርግ ጊዜም በኃይለሥላሴ ጊዜም እየተዳከመ ነበረ። የኢትኒክ መንፈሱ ተዳክሞ ሰው በጣም ሀሳቡ ጭንቀቱ ስለ ኢኮኖሚው እድገት፣ ኋላ ቀርነት። ለምሳሌ መሬት ለአራሹ የሚባለው አራሹ መሬት ይኑሮ ነው። ይሄ አራሽ ትግሬም ሊሆን ይችላል፣ ኦሮሞም ሊሆን ይችላል፣ ከምባታም ሊሆን ይችላል፣ ማንም ሊሆን ይችላል፣ ኦሮሞም ሊሆን ይችላል። እና ሰው ከኢትኒክ መንፈስ እየተሻገረ ነበር። ሙሉ ለሙሉ ወጥቷል አላልኩኝም፣ ግን እየተሻገረ ነበር እና ኢትኒክ መንፈስ እየላላ የሌሎች ክሮስ ኢትኒክ የሆነ ወይም እርስ በርስ የሚያገናኝ ለምሳሌ የዶክተሮች አንድ አይነት ጥያቄ ያላቸው፣ መምህራን አንድ አይነት ጥያቄ ያላቸው፣ ገበሬው አንድ አይነት ጥያቄ ያለው። ገበሬው የማንም ገበሬ ሊሆን ይችላል የትግራይ ገበሬ ሊሆን ይችላል የኦሮሞ ገበሬ ሊሆን ይችላል የአማራ ገበሬ ሊሆን ይችላል የጉራጌ ገበሬ ሊሆን ይችላል። ዳዝን ማተር እና ሁሉም ገበሬ አንድ ችግር አለው አንድ አይነት ሁሉ ገበሬ በመሆናቸው ብቻ የተነሳ ማለት ነው። እዛ ላይ በሚያተኩርበት ወቅት ኢትኒሲቲን ማህበረሰቡ ለመሻገር የኔሽን ቢልዲንጉ እያበበ ትንሽ ቢሆን ጠንከር እያለ በሚሄድበት ወቅት ቲፒኤልኤፍ በድንገት መጥቶ ይህንን ሁሉ ስራ ፍርስርስ ነው ያደረገው። ፍርስርስ አድርጎ ህብረተሰቡን ሸነሸ ነው፣ በጎሳ ወደ ኋላ መለሰው ማለት ነው። የቲፒኤልኤፍ ኢትኒክ ፌዴራሊዝም በሚያምጣበት ጊዜ ሀገሪቷን ወደ ኋላ ነው የመለሳት። አክቹዋሊ ወደ ኋላ ወደ ዘመነ መሳፍንት የመለሳት ቴክኒካሊ እና ያ ከባድ ጥፋት ነው። ከባድ ምን አይነት ከባድ ጥፋት ብዬ እንደምነግርህ አላውቅም። በቃልም መናገር አይቻል፣ ከባድ ጥፋት ነው። ተነግሮው ማያቅ ጥፋት ነው የፈጸሙት። ምክንያቱም ይሄ ኢትኒሲቲ ለምሳሌ ጣሊያን ኢትዮጵያን ለመግዛት በሚመጣበት ጊዜ የተጠቀመው ምንድነው? ኢትዮጵያን በጎሳ እና በኢትኒክ መሸንሸን ነው። እና ያ የጎሳ መንፈስ እንዲያበብ ማድረግ ነው። ምክንያቱም በዛን ጊዜ ህዝቡ እርስ በርሶ ሲባላ ጣሊያን አገሪቷን በቀላሉ ለመግዛት እንዲያመቸው ማለት ነው። ግብፅ ራሷ ኢትዮጵያን እርስ በርሶ እንዲባላ የማዕከላዊ መንግስትን ለማዳከም መሳሪያ የሚያነሳትን ሁሉም የምትደግፈው አገሪቷን ለማፍረስ ነው እና ቲፒኤልኤፍ ኦፊሻሊ አገሪቷን እንድትፈርስ በቃ መሰረት ጣለ ማለት ይቻላል። ሌሎች የአውሮፓ ሀገሮች ተሻግረው የጨረሱትን ልክ አሁን ለምሳሌ ጣሊያንም እኮ በተለያዩ የኢትኒ ግሩፖች የተመሰረተች ሀገር ነች። ግን ፈርሶ ጣሊያን የሚባል ሀገር መስርተዋል። መልሶ እንግዲህ ያን ወደዛ መመለስ ማለት እኔ ሲሲሊ ነኝ እኔ ደግሞ እንደዚህ ነኝ ብለው ወደ ኋላ እንዲመለሱ እንደማድረግ ማለት የሚቆጠረው ይሄንን ያደረገው ቲፒኤልፍ ለምንድነው? ማጆሪቲ የሆኑት እና አማራና ኦሮሞ ካልተጋጨ በፍጹም ስልጣን ላይ መቆየት እንደማይችሉ ያውቃሉ። እና ይሄ ነው ካልኩሌሽናቸው እውነት ለብሄር ብሄረሰቦች አስበው ወይም ደግሞ አገሪቷ ውስጥ ዲሞክራሲ ለምጣት አስበው ሳይሆን ትልልቅ የኤትኒክ ግሩፖች እርስ በርሳቸው ሲጋጩ አገሪቷ ስትጋጭ እነሱ አገሪቱን ለመግዛት ወይም ደግሞ የአገሪቷን ሀብት ለማጋበዝ ነው እና የቲፔሌ በአስራዘጠኝ ዘጠና አንድ አመት ዘመት ያመጣው መዘዝ ይኸ አሁን ድረስ አልበረደም። ሰላሳ ዓመትም አልፎ አሁንም ድረስ አልበረደም። እና ከባድ ነው አሁን ይሄ የኤትኒክ ይሄ የፖለቲካል ካልቸር ድሮም የነበረ ቢሆንም በጣም ተጋግሎ እና እዚህ ደረጃ የደረሰው እንግዲህ ከ1991 በኋላ ነው ማለት ነው። አሁን እንዳነሱት በእርግጥ ከበ ፖለቲካ ድርጅት አኳያ እስካሁን ድረስ የሚታዩ ግጭቶች አሉ። እስካሁንም እየተካሄዱ ነው። ቀደም ሲል እንደጠቀሱት ከቶሆንም ወደ ቀድሞ ወደ ዘመነ መሳፍንት ሊመልሶናል የሚል አተያያለ። በእርግጥ ዘመነ መሳፍንት ራሱን የቻለ አወዛጋቢ ታሪክ አለው፣ በታሪክ ተመራማሪዎች አባባል። ከዛ አኳያ አሁን እየተካሄደ ያለው የአማራ ኦሮሞ፣ ወይም ደግሞ የሌሎች ከዚህ ከ1991ዱ የዘር ፖለቲካን መሰረት ያደረገ ፌዴራሊ ዝም በኋላ የተነሱ የብሔር ወይም የዘር ብሔረተኝነት ስሜት እና ትግሎች ከሲልም ወደ እርስ በርስ ጦርነት እስከማዳረስ በቅተዋል። ይሄ ምንጩ ያ እንደሆነ ጠቅሰዋል። ይሄንን ለመክላት ወይም ለመግታት ምን መደረግ አለበት ይላሉ። የመጽሐፉ ዋነኛ ተልእኮ ይህንኑ መፍትሄ ለማፈላለግ ስለሆነ በምን መልክ ነው አሁን ያለውን የጎሳ ፖለቲካ ኢትዮጵያን ማዕከል ወዳደረገ ሀገራዊ ብሔረተኝነት መንፈስ መቀየር የሚቻለው ይላሉ። ስለ አቶ አሁን ይሄ ዘር የሚለውን ብዙ አለስማማበትም። ምክንያቱም ዘር እንግዲህ የጥቁር ዘር አለ የነጭ ዘር አለ እንጂ የኢትዮጵያውን ኢትኒክ የሚለው ቃል ነው፣ በትክክለኛው አማርኛው የትኛው እንደሆነ በትክክል አላወቁትም። ለዛም ነው ምክንያቱም ሰዎች በአብዛኛው አንዱ በብሔር አንዱ በጎሳ አንዱ በዘር ስለሚል የሁሉንም ሀሳብ ለማካተት ነው እዛ ውስጥ ለውይይታችን እንዲያመች ኢትኒክ ብንለው ይሻላል እና ምንድን ነው ኢትዮጵያዊነት? ብዙ የቆየ ነው። በጣም ብዙ ሲወጣ ሲወርድ የቆየ ጉዳይ ነው። እንደ አገር ብዙ ጊዜ ቆይተናል። አሁን አንድ ነገር ኢትዮጵያ ብትፈርስ ብዙ መከራ ነው የሚመጣው። ብዙ መከራ። አሁን እስቲ አስበው ሶማሌ ውስጥ የደረሰውን መከራ ታየዋል። ከአሁን ድረስ አላባራም። የእኛ ደግሞ ከዛም ይበሳላቸዋል። አንደኛው ምንድነው መከባበር ነው የሌላውን ሰው ባህል፣ ቋንቋ፣ ሃይማኖት፣ ማንኛውንም ነገር ማክበር ያስፈል የፖለቲካ አቋም ሳይቀር ማክበር ያስፈልጋል፣ እና መከባበር ነው አንደኛው መሰረታዊ ነገር ኢትዮጵያ ውስጥ የጠፋውና የሚያስፈልገው መከባበር ነው። የህግ መሰረተም ሊኖረው ይገባል። ይሄ መከባበር የህግ ልጓምም የሚያስፈልገው ይመስለኛል። እና ከብዙ መንገድ እርስ በርስ መከባበር ያስፈልጋል ላይ ላዩን ምናምን ሳይሆን ፈንዳሜንታል የሆነ አንዱ የሌላውን ማክበር ያስፈልጋል እንግዲህ እኔም አንተም ኖረው የሰው ሀገር ነው የምኖረው እና አይተናል እንዴት የሰው ክብር የሰው መብት እንዴት እንደሚከበር አውስትራሊያም እዚህ እኔ ያለሁበት ካናዳም እንደምናየው በጣም የሰው መብት የተከበረ ነው አንዱ ሌላውን የሚያከብረል የሚያከብረው አንደኛው ከደግነቱ ተነስቶ ምናምን ብቻ ሳይሆን በህግም ነው አደለም እንዴ ሌላው ላይ አንድ ነገር ብታደርግ ህግም የተጎዳውን ሰው ይደግፏል ወዲያውን። እና ኢትዮጵያ ውስጥም እንደዚሁ አንደኛ መከባበር ያስፈልጋል። ሁለተኛ ደግሞ ሕጋዊ ድጋፍ ያስፈልገዋል። ይሄ መተባበር እና የሌላውን ሰው ቋንቋ፣ የሌላውን ሰው ባህል፣ የሌላውን ሰው አይደንቲቲ፣ የሌላውን ሰው ማንነት፣ የፖለቲካ አቋም ሳይቀር ማከበር ያስፈልጋል። አንደኛው ይሄ ነው። ሁለተኛው ደግሞ ምንድን ነው እንግዲህ ከተከባበርክ በኋላ የግድ ነው አንድ አይነት አቋም አንድ አይነት ቫልዩ ሊኖር አይገባም እና የሌላውን ሰው አክብሮ ዋናው ምንድን ነው? አገሪቷ በሰላም የምትቀጥልበትን አገሪቷ በሰላም እንድትቀጥል እንግዲህ ዲሞክራሲ ያስፈልጋል ማለት ነው። የግድ ዲሞክራሲ የግድ ነው፣ የግድ ያስፈልጋል። ዲሞክራሲ ደግሞ ሁሉም ተቀባይነት ያለው በሁሉም ዘንድ ተቀባይነት ያለው ኢንስቲቱሽኖች ያስፈልጋሉ። ኢንስቲቱሽኖች ሁሉም ልክ ነው፣ ትክክል ነው ብለው በተለይ ስቴት ኢንስቲቱሽን የሚባሉት በሁሉም ዘንድ ተቀባይነት ሊኖራቸው ይገባል። ፌር ናቸው ብሎ ማመናን መቻል አለባቸው። አሁን ለምሳሌ እኔ አንድም የሚኒስተር መስሪያ ቤት ሲሄድ ይሄ ሚኒስተር መስሪያ ቤት የሚሰራው በእውነት ነው በሀቅ ነው በፌር በሆነ መንገድ ነው ይገመታል ብለን ማሰብ መቻል አለብህ። ሁሉም ሰው ሰውየው ከጋምቤላም ቢመጣ፣ ከሶማሌም ቢመጣ፣ ከቤተሻንጎልም ቢመጣ፣ ከጎንደርም ቢመጣ፣ ከመቀሌም ቢመጣ ይሄ ኢንስቲትዩሽን እኩል ፍትሐዊ በሆነ መንገድ እንደሚያገለግለው እንዲሰማው ይገባል። በፕሮፓጋንዳ በምናምን ሳይሆን አንተ ራስህ ሂደህ ስታይ ሰርቪሱን አይተህ ልክ ነው፣ ፌር ነው ማለት መቻል አለብህ ማለት ነው። ያንን ከፖሊሲ አኳያ በምን መልክ መቅረጽ ይቻላል? ምክንያቱም በበጎ ፈቃደኝነት ወይም ጥሩ ከማሰብ አኳያ በበጎ መንፈስ ከመነሳሳት ብቻ አይሆንም። በፖሊሲ ደረጃ መፈጸም፣ በሕግ ደረጃ መቀረጽ እና ከዛም ደግሞ ያንን አስፈጻሚ አካል ሕግን ተመርኩዞ የሚያስፈጽም አካል ያስፈልጋል። ምን አይነት ተቋማት ወይም ምን አይነት ተቋማዊ የሆኑ ፖሊሲዎች ሊቀረጹ ይገባ ይላሉ? እንደ ምሳሌ ሊያነሷቸው የሚችሉ ዲሞክራሲ በደንብ ስር መያዝ አለበት። አንደኛው በዚህ መጽሐፍ ላይ እንደ ሪኮሜንዴሽን ከተጠቀሱት መካከል አንደኛው የፕሬዚደንሽል ሲስተም መኖር አለበት የሚል ነው። ለምሳሌ ለምንድን ነው ፕሬዚደንሽል ሲስተም ማለት ምንድን ነው? ፕሬዚደንቱ ከትግራይ ቢመረጥ ለትግራይ ብቻ ሳይሆን የሚያገለግለው ለኦሮሞም ለአማራም ለጋምቤላም ለቤኒሻንጉልም እንደሚያገለግል የሁሉንም ይሁንታ ማግኘት አለበት። የአንድ ክልል ብቻ ሳይሆን የሁሉንም ክልሎች ይሁንታ የሚያገኝ ፕሬዚደንሻል ሲስተም መኖር አለበት። እንደዛ ከሆነ ነው ይሄ ፕሬዚደንት ይነስም ይብዛም ኃላፊነት ይሰማዋል። ሌላውም ደግሞ ይሄ ፕሬዚደንት የኔን አስተሳሰብ የኔን ፍላጎት ያንጸባርቃል ብለው እንዲያምኑ መሆን አለበት። ለምሳሌ የፌዴራል ኢንስቲትዩቶች ፌዴራል ኢንስቲትዩቶች ማለት በፌዴራል መንግስት የሚቀጠሩ ማንኛው አሁን ለምሳሌ ከትግራይ አንድ የፌዴራል መንግስት ሰው ቢቀጠር፣ ለምሳሌ ያ ሰውዬ እዛው ትግራይ መስራት የለበትም። አማራ ክልል ወይ ኦሮሞ ክልል ወይ ደግሞ ጋምቤላ ሄዶ መስራት አለበት እና በሚሰራበት ጊዜ ይሄ ሰውዬ ወደ ጋምቤላ እንዲሄድ፣ አንደኛ ቤት በነፃ እንዲያገኝ እዛ ሲሄድ፣ ሁለተኛ ደሞዙ ሶስት እጥፍ እንዲሆን ለምሳሌ በአንድ ዶክተር ሆኖ እዛው ትግሬ ቢሰራ ኖሮ አንድ ሺህ ቢከፈለው ጋምቤላ በመሄዱ አራት ሺህ ብር እንዲከፈለው ሶስት እጥፍ ማለት ነው። እንደገና ደግሞ ሌሎች ጥቅማ ጥቅሞችም እንዲኖሩ። እንደገና ደግሞ ይሄ ዶክተር የክልሉን ቋንቋ፣ የጋምቤላ ቋንቋ ከቻለ ደግሞ ተጨማሪ ክፍያ እንዲከፈለው። ሌላ ደግሞ የጋምቤላ መንግስት ይህን ሰውዬ በደምብ እንዲጠብቀው ፕሮቴክቲድ ጋራንቲ እንዲሆን እና እንደገና ደግሞ ጋምቤላም ያለው ሰው ደግሞ ወደ መቀሌ ሲሆን ሴንቲንግ ጥያቄ ምንድን ነው ሰው ይህንን ማድረግ አገሪቱ አትችልም። ኢትዮጵያ ደህና ነች ነው። ያ ብቻ ሳይሆን ይህንን ማድረጉ በራሱ አሁንም የዛን የዚህ የጎሳ ፖለቲካ አተሳሰብን እንዲቀጠል አያደርግም ወይ? ያ ስሜት አሁንም ከሰዎች ውስጥ እንዲወጣ ማንኛውም ሰው ቀደም ሲል በቅርብ በኖርንበት ጊዜያት በቀዳማ ለስላሴ ይሁን ከዛ በፊት ወይም በደርግ ጊዜ ኢትዮጵያ ውስጥ በነበረው አሰራር ማንኛውም ሰው የትኛውም ቦታ ሲሄድ ሀገሩ ነው ሌላ ምንም የተለየ ፕሪቪሌጅ አያስፈልገውም ከየትም ሂዱ የት እዛ በኢትዮጵያዊነቱ ሀገሬ ቀይ ብሎ መኖር እንዲችል ማድረጉ አይቀልም ወይ በዚህ መንገድ አንዱ ወደ ሌላ ከሄደ አሁንም ያ የጎሰኝነት ስሜት ውስጡ እንዳለ እንዲቀር አያደርግም ወይ ወንድሜ ካሳሁን አየህ እንግዲህ ምንድን ነው አንድ ነገር አለ ጅኒው ከጠርሙስ ወጥቷል ከአሁን በኋላ በቀላሉ እንደዚህ የጎሳ የኤትኒክ ፌዴራሊዝምን ማፍረስ በጣም ከባድ ነው የሚሆነው ከባድ የሚሆነው ለምንድን ነው ምክንያቱም እንዳልኩህ አሁን ተሰርቶበታል። ለሰላሳ ዓመታት በቲፒኤልኤፍ ያለማቋረጥ ተሰርቶበታል። ኢትዮጵያ የነበረችው ከሃያ ስምንት ዓመት በላይ በዛ በኢትዮጵያዊነት ማዕከል ስር ነው። የቅርብ ጊዜ ሂደት ነው። አሁንም ይሄ ሁሉ ሆኖ በዚህ ውስጥ ያደጉት ወጣት ልጆች እንኳን የተወሰኑት ወደዛ በጎሳ ፖለቲካ ውስጥ ቢራመዱም አብዛኛው አሁንም ኢትዮጵያዊነት መንፈስ ላይ ነው ያለው። አብያተ ክርስቲያናት ወይም ደግሞ ቤተ እምነቶች፣ እስልምና ሃይማኖት፣ ሌሎችንም ተከትሎሉ አሁንም ኢትዮጵያዊነት የሚዘመርበት ሁኔታ ላይ ነው ያለው ይሄ የፖሊሲ ማስተካከያ ከተደረገ በቀላሉ ቀደም ሲል ወደነበረበት ኢትዮጵያዊነትን ማዕከል ወዳደረገ መንገድ መመለስ አይቻልም ይላሉ ሰዎች በበጎ ፈቃደኝነት ኢትዮጵያ ህዝብ መዝሙር ሲዘመር የሚቆሙበት የጋራ የኔ የሚባል ሰንደቅ አላማ በሌለበት ሁኔታ እንኳን ለንን ለሰንደቅ አላማ ለጊዜው ላለው ሰንደቅ አላማ ከበሬታ ለመስጠት የሚጥሩበት ተነሳሽነት የሚወስዱበት ጊዜ ነው እነህ አሁንም የኢትዮጵያዊነት ጽናት እንዳለ የአመራር ና የፖሊሲ ለውጥ ብቻ እንደሚፈልግ አያመላክቱም ወንድሜ ካሳሁን ጥሩ ሀሳብ ነው፣ ሀሳብ ገብቶኛል እና እንዳንተ የሚያስቡ አስተሳሰብ ያላቸው ሰዎች እንዳሉም አውቃለሁ። ቁም ነገሩ ምንድን ነው? አሁን ወደኋላ ተመልሰናል። አንፎርችነት ወደኋላ ወደ ኋላ ተመልሰናል። ልክ ነው አንተ ያልከው በደንብ ገብቶኛል። አሁን ወዳልከው ለመምጣትም ጊዜ ይፈልጋል፣ ጊዜ ይፈልጋል እና እንደዚህ ከአሁን በኋላ በቀላሉ አሁን እንዳሰብነው ነው ፖሊሲ ከነገ ጀምሮ፣ ከአሁን ሰዓት ጀምሮ አብዮቱ ተቀጣጥሏል፣ አብዮቱ ወደ አጥቂነት ተተጋግሯል የምንልበት ጊዜ አይደለም። አሁን ያለ ነው አሁን ያለው ከዛሬ ጀምሮ ሶሻሊዝም ታውጇል፣ ሶሻሊስት ነን ብለን የምናውጅበት ጊዜ አይደለም። ያለ ያለው ሁኔታ በጣም ፈንዳሜንታሊ፣ በመሰረታዊ አይነት ተለውጧል። በጣም ትልቁ ነጥብ ምንድን ነው? እንዴት ነው በሰላም መኖር የምንችለው? በሰላም በሰላም ተከባብረን። አሁን እኔ እንደዚህ ነኝ ካል ጥሩ፣ አንተ እንደዚህ ነህ፣ እኔ እንደዚህ ነኝ። ነገር ግን እንዴት ነው አብረን በጋራ ማደግ የምንችለው አብረን መኖር የምንችለው አብረን ወደፊት መግፋት የምንችለው። አሁን ለምሳሌ እዚህ መጽሐፍ ላይ ምናልባት ጥናቱ ላይ የታየው ምንድን ነው? ብዙ ሰው ወይም ከዘጠና ፐርሰንት በላይ የተስማማበት ነገር ምንድን ነው? ይሄ የግሪድ የሚባለው ይሄ ምንድነው ታላቀው ህዳሴ የአባይ ግድብ አባይ ግድብ ላይ ጥናቱ ላይ የተሳተፉ የትግራይ ልሂቃን፣ የአማራ ልሂቃን፣ የኦሮሞ ልሂቃን ሁሉም ተስማምተዋል። ሁሉም ገንዘብ አዋጥተዋል። ሁሉም ደግሞ ይህ ግርድ የሚባለው ወይም ደግሞ ግሬት ሬኔሳንስ ኢትዮጵያን ዳም ትልቅ ስራ ነው ብለው ተስማምተዋል። ሁሉ እንግዲህ ይሄ ምንድን ነው የሚያስማማቸው ነገርም አለ ማለት ነው። የሚያለያያቸው ብቻ አይደለም። ይሄ ምንድን ነው የጋራ ፕሮጀክት እድገት ያመጣል፣ አገሪቷን ትራንስፎርም ያደርጋል እና እንደዚህ አይነት ፕሮጀክቶች፣ እንደዚህ አይነት ስራዎች ማህበረሰቡን ሰብስቦ ወደፊት የሚያራምድ ወደ እድገት የሚያራምድ ጠግበውን እንዲበሉ ማህበረሰቡ ኢትዮጵያ ከረሃብ እና ከቸነፈር ከችግር የምትወጣበትን መንገድ በሚወስድ መንገድ ላይ ሁሉም ይስማማል። መሰረታዊ ትልቁ ችግር የኢኮኖሚ ችግር አለ፣ በጣም ከባድ የኢኮኖሚ ችግር አለ እና የኢኮኖሚው ችግር በሚፈታበት ጊዜ ምናልባት ማህበረሰቡ ስለ ፖለቲካ ብዙ ላይ ላይጨነቅ ይቻላል። አሁን አሜሪካን ሀገር ወይም እዚህ ካናዳ ሀገር ብዙ ሰው ስለ ፖለቲካ ደንታ የለውም። ለምን ነው ደንታ የሌለው? መብራት አይቋረጥበት ብቻ ትራንስፖርት አይቋረጥም ኢኮኖሚው ባለበት ይሄድ፣ ገበያቸው አይቋረጥ፣ ስራ ይኑራቸው እና ገበያቸው በቂ ገንዘብ ያገኙ እንጂ ስለ ፖለቲካው እከሌ መራው ማን መራው ብዙ ጭንቀት የለባቸው። አይጨነቁም ማለት አይደለም፣ ግን እንደኛ አገር አይደሉም። ኢትዮጵያ ውስጥ ትልቁ ችግር ምንድን ነው? ከፍተኛ የኢኮኖሚ ችግር ስላለ ከፍተኛ የመሰረታዊ የሆነ የኢኮኖሚ ድቀት ስላለ ሰው እያንዳንዱን ነገር ከፖለቲካ ጋር የሚያያይዘው ምክንያቱም የኔ ኢትኒክ ግሩፕ ስልጣን ላይ ቢኖር ኖሮ አልራበም ነበር፣ አንቸገርም ነበር ብሎ የሚያስቡ ሰዎች አሉ። መፍትሄው ምንድን ነው? ፖለቲካ ስልጣን መያዝ ነው የሚል ኮንክሉዥን ላይ የሚደርሱ ሰዎች አሉ። ነጥቡ ምንድን ነው? ዋናው ማህበረሰቡ በሰላም በእድገት ጎዳና መሄድ ከጀመረ በኋላ ፖለቲካው እየተስተካከለ የሚሄድ ይመስለኛል። እኔ አሳምፕሽን ነው፣ እየተስተካከለ ይሄዳል ብዬ አስባለሁ። ነገር ግን የኤግና የቺክን ጉዳይ አለ፣ የዶሮዋና የእንቁላሉ ጉዳይ የትኛው ነው መጀመሪያ የሚመጣው የሚለው እሱ ሌላ አከራካሪ ጉዳይ። ከኢትዮጵያ ልሂቃን ፖለቲካዊ ባህሎች መጽሐፍ ደራሲ ዶክተር ሰለሞን ኃይለማርያም ጋር ያካሄድ ነው ቃለምልልስ። በዚሁ አላበቃም። በተከታዩ ክፍለ ዝግጅታችን የብሔር ፖለቲካን መሰረት ያደረገ የፖለቲካ ፓርቲዎች መቋቋምና ወደ ግጭቶች የመግባት አስባቦችን እንዲሁም ኢትዮጵያና ኢትዮጵያዊነትን ማዕከል ያደረገ ስርዓት እንደምን ማቆም እንደሚቻል አንስተው ይናገራሉ። ከኤስቢኤስ ራዲዮ ዳውንሎድ በማድረግዎ እናመሰግናለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ።